ሳይንስና ቴክኖሎጂ የ15 ዓመቱ ሄማን በቀለ በታይም መጽሔት የዓመቱ ምርጥ ታዳጊ ወይም ኪዶፍ ዘይር ተብሎ ከሰሞኑ ተመርጧል። አዲስ አበባ የተወለደውና በአራት ዓመቱ ከወላጆቹ ጋር ወደ አሜሪካ ያቀናው ሄመን ሰሞኑን በታተመው የታይም መጽሔት ሽፋን ላይ የወጣው የቆዳ ካንሰርን ለማከምና ለመከላከል የሚያስችል ሳሙና በመስራቱ ነው። አንድ ቀን የኔ ሳሙና በሌላ ሰው ሕይወት ላይ ቀጥተኛ ተጽዕኖ ሊያሳድር ይችላል የሚለው ሄማን ከዚህ በፊት ለዝግጅት ክፍላችን በሰጠው ቃለ መጠይቅ የሀሳቡ መነሻ የትውልድ ሀገሩ ኢትዮጵያ ናት። ውልደትና እድገቴ ኢትዮጵያ ነው። በርካታ ሰዎች በከባድ ፀሐይ ላይ ረጅም ሰዓት ሲሰሩ እመለከት ነበርም። እያደኩ ስሄድ ጉዳዩ ምን ያህል አሳሳቢ እንደሆነ እየገባኝ ሄደም ካንሰርን ለመከላከል በኢትዮጵያ ብቻ ሳይሆን በሌሎች በማደግ ላይ ባሉ ሀገሮች ያለው ችግር በዚህ ዙሪያ በትኩረት እንድሰራና የካንሰር ሕክምና ሳሙና እንዳዘጋጅ አድርጎኛል። ይሄ ማን ወላጅናት ወይዘሮ ሙሉመቤት ጌታቸው በዚህ የልጃቸው ስራ ደስተኛ ናቸው። በጣም ደስ ብሎኛል። እግዚአብሔር ይመስገን እንደ ማንኛውም ኢትዮጵያዊ ሀገሬን ማስጠራቱ እሱም እዚህ ደረጃ መድረሱ በጣም በጣም ደስ ብሎኛል። ሄማንና ቤተሰቦቹ ኑሯቸውን ከኢትዮጵያ አሜሪካ ቨርጂኒያ ግዛት ሲያደርጉ ብዙ ጊዜ ከቤት ውጭ ያለ ፀሐይ መከላከያ ወይም ትክክለኛ ልብስ ሳይለብሱ መውጣት ጉዳት እንዳለው ወላጆቹ ለሱ፣ ለታላቅ እህቱ ሀሴትና ለታናሽ እህቱ ሊያ ያስተምሯቸው ነበር። በዚህም ለከባድ ፀሐይ የሚጋለጡ ሰዎች አልትራቫዮሌት ጨረር በቆዳቸው ላይ ትልቅ ችግር እንደሚያመጣ ተገነዘበ። እናም በልጅነት አምሮ የሚያስታውሳቸውን ሀገር ቤት በጠራራ ፀሐይ የሚሰሩ የጉልበት ሰራተኞችን አሰበና አንድ ነገር መስራት እንዳለበት ማሰላሰል ያዘ። ከእለታት በአንድ ቀንም ኢሚኮሞድ ስለሚባል የቆዳ ካንሰር መድኃኒት አነበበ። ኢሚኮሞድ እጤዎችን ለማጥፋት የሚረዳና አብዛኛውን ጊዜ በቅባት መልክ የሚቀርብ መድኃኒት ሲሆን በሐኪሞች ትዕዛዝ ለቆዳ ካንሰር ሕክምና ይውላል። ነገር ግን ሄማን በሽታው ስር ሳይሰድ የመጀመሪያ ደረጃ እያለ ሰዎች በቀላሉ ሊጠቀሙበት የሚችል ሌላ ቀላል ዘዴ ፈለገና ደረቅ ሳሙና መስራት ጀመረ። ወላጅናቱ ወይዘሮ ሙሉ መቤት ለወትሮም ቢሆን ቤት ውስጥ የተለያዩ ፈሳሽ ሳሙናዎችን በመቀላቀል መጫወት ይወድ ነበር ይላሉ። ለዚህም ልጆቻቸው የሚጫወቱበትን ነገር ከመግዛት ይልቅ ራሳቸው እንዲሰሩ ማድረጋቸው ለሄማን ብዙ ነገር እንዲሞክር እድል ሰጥቶታል። ያው እኛ ያለን አቋም ምንድ ነው? ልጆች እራሳቸው በሚሰሩት ነገር መጫወት አለባቸው ነው የምንለው። ከበፊትም ይሄ አሻንጉሊት እቃ እንደዚህ በጣም አንገዛላቸውም፣ እና በዛም የተነሳ ይመስለኛል መፈጣጠር፣ መቀላቀል ይወዳል በጣም። ከማስታውሳቸው ግን በቃ ብዙ ጊዜ ይሄ አሁን ውሃ ቀጥታሽ የምትጠይው አይነት የውሃ ይሄ ዋተር ምንድን ነው ሀይላንድ የምንለው ኢትዮጵያ። በሱ በቃ አንዳንድ ጊዜ አልጋው ስር የማገኘው ነገር በቃ የዕቃ ሳሙና፣ የላውንድሪ ሳሙና ማአት ነገር ነው ውስጥ የሚጨምረው እና ደባልቆ ይደብቀዋል አልጋው ስር ብዙ ጊዜ ግን አንዳንዴ ሽታ ሁላ ሊፈጥር ይችላል። ምንድን ነው የሚለው ምን እንደሚያመጣ ውጤቱን ማየት ይፈልጋል ይላል ያው እሱ በጣም በቅርብ እንግዲህ የምናስታውሰው ነው። በጣም መቀላቀል ይወዳል፣ መደበላለቅ ይወዳል። ያው ያፈነዳል ቤቱን በሚሉ ሁሌ ቼክ እናደረጋለን። አልቃ ግን ከልጅነቱ ጀምሮ ማለት ነው። በዚህ ሁኔታ ቤት ውስጥ የተጀመረው ሳሙና የመስራት ምርምር ባለፈው ጥቅምት ወር ስርኤም የተባለ ኩባንያ ባካሄደው የወጣት ሳይንቲስቶች ውድድር እንዲያሸንፍ አድርጎታል። በውድድሩም ሀያ አምስት ሺህ ዶላር ተሸልሟል። ይህም ምርምሩን በተሻለ ሁኔታ እንዲቀጥል ጥሩ እድል ሰጥቶታል። ሳሙና ላጠቃቀም ቀላል መሆኑ ብቻ ሳይሆን ለቆዳ ካንሰር ሕክምና የሚወጣውን 40 ዶላር በማስቀረት በአነስተኛ ዋጋ ተደራሽ መሆን የሚችልም ነው። ከዚህ አንጻር የኢኮኖሚ አቅማቸው ዝቅተኛ ለሆኑ ሀገራት የሄማን ፈጠራ ጥሩ ዜና ይመስላል። የሄማን ሳሙና በተጨባጭ የታቀደለትን ዓላማ ለማሳካት ጊዜ ሊወስድ ይችላል። ሆኖም ግን ሄማን ህልሙን ለማሳካት ከመደበኛ ትምህርቱ ጎን ለጎን ባልቲሞር በሚገኘው የጆን ሆፕኪንስ ብሉምበርግ የህብረተሰብ ጤና ትምህርት ቤተ ሞከራ ውስጥ ምርምሩ ቀጥሏል አሁን ስቲል ሳሙናው ቴስት እየተደረገ ነው ያለው እንግዲህ አሁን ያው ወደ ሁለት ወር ገደማ ጆን ሆፕኪንስ የሚባል የዩኒቨርሲቲ ላብ ውስጥ ሪሰርች ሲያደርግ ነበረ እስካሁን ያው በአይጦች ተሞክሯል የሚቀጥለው ነገር ምንድን ነው ያው በሰው ደግሞ እንደገና አሁን ያው ዝም ብሎ መድኃኒት በአይጦች ተደርጎ አይወጣም ወደ ገበያ ስለዚህ ቀሪ ምርምሮች ይደረጋል፣ ይቀጥላል ማለት ነው። ፓተንት የራሱ ይሄ የፈጠራው የሰራው ነገር ሜዲካል ብሬክትሩ እንደሆነ ያው ተረጋግጧል። እስከ ዛሬ ድረስ እንደዚህ በሳሙና መልክ መድኃኒት አልቀረበም። ስለዚህ ፓተንቱን ኦሬዲ ያው ሴኪር አድርጓል። ግን ኤፍዲኤ የሚባለው ገና እሱን አፕሩቭ ለማድረግ ስቴፖች ይቀሩታል። እንደዚሁ ምርምሩ ይቀጥላል ማለት ነው። ወይዘሮ ሙሉመቤት እንደሚሉት ሄማን በባህሪው ጠያቂ፣ በትንሽ መልስ የማይረካ አንባቢ፣ ራሱንና የሰራውን ስራ በደንብ መግለጽና መተንተን የሚችል ነው። እናም ከወላጆቹ ያለሰለሰ ድጋፍ ባሻገር እዚህ የደረሰው በራሱ ጥረት ነው ይላሉ። በጣም ብዙ ነገሩ አብዛኛው ይሄ እዚ ጋ የደረሰበት ጥረት የራሱ ጥረት ነው። በአብዛኛው ከልጅነቱ ጀምሮ ያው ከዚህ በፊትም እንደነገርኳችሁ በጥ መመራመር ው ይወዳል ከልጅነቱ ነገሮችን መቀላቀል፣ ምን አይነት ውጤት ማምጣት፣ የሚቀጥለውን ነገር ማየት በጣም ይፈልጋል እና የራሱ ጥረት በብዛት ግን ያው እንደ ወላጅ ደግሞ እኛ ያደረግነው ነገር ምንድን ነው? የተግቶ የመስራት በተለይ በተለይ ደግሞ ከሀገራችን ስንወጣ የመጣንበትን አላማ በደንብ ማስጨበጥ ቶሎ ወደ ሌላ የሀገሩ ባህል ስምጥ እንዳያደርጋቸው ልጆቹን በሀገራቸው ባህል በደንብ አላማቸውን እንዲይዙ እንዳይረሱ ለማድረግ ብዙ ነገር ያው ሰርተናል በስተጀርባ። ሳይንስ ላይ እኛ ሳይንቲስቶች አይደለንም እኔም አባቱም። ግን በአጠቃላይ ህልም እንዲኖረው ህልሙን ደግሞ ለማሳካት ምንም ነገር እንቅፋት እንዳይሆንበት ያው በጣም አግዘ ነዋል እግዚአብሔር ይመስገን። ከዚህ አንጻር ወላጆች የሚፈልጉትን ሳይሆን የልጆችን ዝንባሌ ተከትሎ ማገዝና ማበረታታት ልጆችን ውጤታማ ለማድረግ አስፈላጊ መሆኑን ገልጸዋል። ያው እንግዲህ እንዳልኩሽ ዋናው ነገር ቫሊዩ ማለት ኢትዮጵያዊነትን በደንብ አስጨብጦ ማሳደግ መጀመሪያ ይቀድማል። ኢትዮጵያዊነት ታታሪነት ነው፣ ለኛ በጣም በርትቶ መስራት ውጤት ማምጣት ነውና እሱ መጀመሪያ ይቀድማል። እሱን በደንብ ይሄ ሃርድ ወርኪንግ በጣም በብዙ ፈተና ስል ሲፈተኑ አሁን ሲመጡ እንግሊዝኛ በደንብ አይችሉም እና አራት ዓመቱ ሆኖ እንደምንም ብሎ ግን እንግሊዝኛውን ለምዶ ብዙ ጓደኞች ሜክ ማድረግ። ያንን ቫሊዩ ከያዙ በኋላ የሚቀጥለው ደግሞ ምንድን ነው? በጣም የሚያፈጥሩ ውጤታማ የሚያደርጋቸው ነገር ነው። ስንፈጠር አብሮ የሚፈጠር ነገር አለ። እንደገና ደግሞ አካባቢው በደንብ አድርጎ ኮትኩቶ የሚያሳድገው ደግሞ ችሎታ አለ እና ልጆች ገና ያስታውቃሉ ነው ምን ላይ ዝንባሌ እንዳላቸው። እኛ የምንፈልገውን ሳይሆን እነሱ ያላቸው ጥንካሬ ላይ በደንብ ማገዝ። አሁን ሳይንስ ላይ ከሆነ እኔ አሁን እንግዲህ በሄመን ሳይንስ ነበረ ከልጅነቱ ይሄ መቀላቀሉን ምንም ስለምናይ፣ እንግዲህ ሳይንስ ፌር ይሁን እንግዲህ ብዙ ዋጋ ይጠይቃል። በሰው ሀገር እየነዳሽ ብዙ ቦታ ትሄጃለሽ፣ ውድድሮች አሉ። በዚህ በዚህ ሁሉ ማለፍ አለበት እና እነሱ የሚፈልጉትን የሚችሉትን ጤታማ የሚያረጋቸውን መስክ ተከትሎ በደንብ ስ ማድረግ ያስፈልጋል እኛ ራሳችን የምንፈልገውን ሳይሆን። ኤስትሴስ የተሰኘው የሄማን ሳሙና ከአሜሪካ የምግብና የመድኃኒት አስተዳደር ማረጋገጫ ሲያገኝ ለመጀመሪያ ጊዜ የቆዳ ካንሰርን በደረቅ ሳሙና ለማከምና ለመከላከል ያስችላል። ከልጅነቱ ጀምሮ ለሳይንስ የተለየ ፍቅር ያለው የ15 ዓመቱ ሄማን በቀለ የሳሙና ምርምሩ ተጠናቆ በሰፊው ተመርቶ በአነስተኛ ዋጋ ለተጠቃሚ እንዲደርስ ትልቅ ምኞት አለው። ወይዘሮ ሙሉመቤት በበኩላቸው ለልጃቸው ከዚህ ያለፈ ምኞት አላቸው። ጥሩ ዜጋ እንዲሆን እመኛለው። ሀገሩን የሚወድ ለሀገሩ በጣም በጣም የተለየ ትኩረት የሚሰጥ እሱ ያገኘውን እድል ለሌሎች የሚሰጥ። እኔ በጣም የተለየ የፕሮፌሽን ምርጫ የለኝም፣ ምንም ቢሆን ግድ የለኝም። ብቻ ጥሩ ሰው፣ እግዚአብሔርን የሚፈራ አገሩን የሚያስታውስ እንደሱ ደግሞ ያሉ ልጆችን ኢትዮጵያ የሚረዳ የሚያግዝ፣ ትምህርት ቤት የሚሰራ እንደዛ አይነት መልካም ልጅ እንዲሆንልኝ ነው መጸልየው። አድማጮች፣ ለቆዳ ካንሰር ሳሙና በሰራውና በታይም መጽሄት የአመቱ ምርጥ ልጅ ሆኖ በተመረጠው ታዳጊ ሄማን በቀለ ዙሪያ የተሰናዳው የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።